the voice of america yo y america drums radio tabia በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 21 ቀን 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል። ጤና ይስጥልን እንደምናምሽታችኋል። የተከበራችሁ አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ክፍሌን በዚህ ምሽት ዝግጅታችን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የደቡብ ሱዳንን እና የሶማሊያን ጉዳዮች ሰምቷል። የተከበራችሁ የጉባኤው ተሳታፊዎች ይህ መካሄዱ እጅግ አሳዛኝ የሆነና ብዙዎችን ደም ያፋሰሰ ጦርነት መቆሙን ስገልጽላችሁ ደስ እያለኝና እፎይታ እየተሰማኝ ነው። ሰላም የናፈቀው የደቡብ ሱዳን ሕዝብና ፕሬዚዳንታችን የጀግንነት እርምጃ ወስደዋል። በኢጋድና በትሮይካ እርዳታ እንዲሁም በመንግሥታቱ ድርጅት ያለመታከት ጥረት እንደ አውሮፓውያን ዘመን አቆጣጠር ነሐሴ 26 2015 የሰላም ስምምነት ተፈራርመዋል። የደቡብ ሱዳን ምክትል ፕሬዚደንት ጄምስ ዋንዬጌ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። በአብይ ርዕስ ይመለሳሉ። የእርሳቸውም የሶማሊያም ጉዳይ ይሰማል። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ። የኢትዮጵያ መንግሥት ባለፈው አመት ህዳር ሀገራችን ውስጥ በተቀሰቀሰው የኢቦላ ወረርሽኝ ምክንያት የለቀቁትን የሴራ ሊዮን ኃይሎች ለመተካት ተጨማሪ ተዋጊ ወታደሮችን ወደ ደቡብ ሶማሊያ የመላክ ዕቅድ እንዳለው ተዘገበ። በኢትዮጵያ ወታደራዊ ምንጮች ገለጻ መሠረት አዲሶቹ የኢትዮጵያ ወታደሮች የወደብ ከተማዋን ኪስማዮን ጨምሮ በታችኛው ጁባ የሚመደቡት የጁባላንድ ጊዜያዊ አስተዳደር ኃይሎች የአልሻባብ ሚሊሻዎችን ከግዛታቸው እንዲያባረሩ ለመርዳት ነው። የአሜሪካ ድምፅ የሶማልኛው አገልግሎት እንደዘገበው አንድ ሺህ የኢትዮጵያ ወታደሮች ናቸው ወደ ሶማሊያ የሚላኩት። መቼ እንደሚሄዱ ግን እስካሁን የተገለጸ ነገር የለም። የሶማሊያ መንግስት ሠራተኞችን ወረሃዊ ደሞዝ ለሚቀጥሉት አምስት ዓመታት ለመርዳት የሚያስችል ስምምነት የአውሮፓ ኅብረትን ጨምሮ በልጋሾችና በሶማሊያ መንግስት መካከል ናይሮቢ ውስጥ ተፈረመ። የሶማሊያ የገንዘብ ሚኒስትር መሐመድ አዳን ወይም በተቀጣይ ስማቸው ፋርጌቲ ለአሜሪካ ድምፅ የሶማልኛ አገልግሎት እንደተናገሩት አንድ መቶ አርባ አራት ሚሊዮን ዶላር ለጋሾች በአውሮፓውያኑ የዘመን አቆጣጠር በ2013 ዓ.ም ለሶማሊያ የገቡት አዲስ ቃል አካል ነው። ገንዘቡ ለታቀደው አካል ብቻ መሄዱን የሚያረጋግጥ አሰራር መዘርጋቱንም ሚኒስትሩ ጨምረው ገልጸዋል። የአውሮፓ ሕብረት ለሶማሊያ ከፍተኛውን እርዳታ የሚሰጥ ሲሆን ለመሠረታዊ አገልግሎቶችና የሀገሪቱን የጸጥታ ጥበቃ ለማሻሻል ብዙ ሚሊዮኖች ዶላሮች መለገሱ ይታወቃል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበታች ፍርድ ቤት በእነ አቶ ሀብታሙ አያሌው ላይ የሰጠውን ብይን አቃቢ ህግ በመቃወም ያቀረበውን ይግባኝ መቀበሉ ታወቀ። በእስር ላይ የሚገኙት አምስት ተከሳሾች ሲሆኑ ዛሬ ፍርድ ቤት የቀረቡት ሁለቱ ብቻ ናቸው። የቀሩት ለምን እንዳልቀረቡ የተገለጸ ነገር የለም። የሁለቱን ወገኖች የቃል ክርክር ለመስማትም ተለዋጭ ቀጠሮ ተሰጥቷል። መለስካቸው አመሃ ዝርዝሩ ልኮልናል። በነዘር ዓለም ወርቅ አገኘው የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት አስራዘጠነኛ ወንጀል ችሎት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ያሰናበታቸው አምስት ተጠርጣሪዎች ማለትም የቀድሞው የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ የሰማያዊው አቶ የሸዋ ሳሰፋ እና ሰባተኛው ተከሳሽ አቶ አብርሃም ሰለሞን ዛሬ ጠቅላይ ፍርድ ቤት እንዲቀርቡ ተቀጥሮ የነበረ ቢሆንም በስፍራው የተገኙት አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ብቻ ነበሩ። ሁለቱ ተከሳሾች በዳኞች ጽህፈት ቤት የቀረቡ ሲሆን ሌሎች የችሎት ታዛቢዎችም ሆኑ ጋዜጠኞች ወይንም ቤተሰቦቻቸው እንዲገቡ አልተፈቀደም። ይሁንና ከአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛ ነው እንደተረዳሁት ፍርድ ቤቱ ጉዳዩ ያስቀርባል ብለው መወሰኑን እና ለጥቅምት ሶስት ቀን 2008 ዓ.ም ለቃል ክርክራቸው ተዘጋጅተው እንዲመጡ ፍርድ ቤቱ ተለዋጅ ቀጠሮ ሰጥቷቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን መሠረት አምስቱ ተከሳሾች ከቀረበባቸው ክስ በነጻ ተሰናብተዋል። በተለይ ደግሞ ሁለቱ ማለትም አቶ ሀብታሙ አያሌው ና አቶ አብርሃም ሰለሞን በዚህ ዕለት ከእስር እንዲፈቱ ትዕዛዝ ሰጥተው እንደነበረ አይዘነጋም። ይሁንና አቃቤ ሕግ የተሰጠውን ብይን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት በማለቱ የበታች ፍርድ ቤት ብይን መታገዱም ይታወሳል። መለስካቸው አምሃ ለአሜሪካ በደቡብ ሱዳን ጁባ ከተማ በያዝነው ሳምንት መግቢያ ላይ ሁለት ኤርትራውያን የመጠጥ ውሃ ሻጮች ከተገደሉ በኋላ በቂ ውሃ መግዛት እንዳልቻሉና እጥረት መፈጠሩን ነዋሪዎች እየተናገሩ ነው። ሌሎች ኤርትራውያን ውሃ ነጋዴዎች ደግሞ ድጋፋቸውን ለማሳየት ዛሬ ለአራተኛ ቀን በተከታታይ የሥራ ማቆም አድማቸውን ቀጥለዋል። የማዕከላዊ ኢኳቶሪያ ክፍለ ግዛት የማስታወቂያ ሚኒስትር ኤማኑኤል አዲል ግን ኤርትራውያኑ ማክሰኞ እለት ስራ ያቆሙት ለአንድ ቀን ብቻ የዜጎቻቸውን መገደል ለመቃወም ወደ ጁባ ዓለም አቀፍ አይሮፕላን ማረፊያ በሰልፍ በሄዱበት ወቅት ነው ብለው እንደሚያምኑ አስረድተዋል። በቡርኪና ፋሶ የመንግሥት ግልበጣው ሴራ ከከሸፈ በኋላ አብዛኞቹ የፕሬዝደንቱ የክብር ዘብ አባላት እጃቸውን ዋና ከተማዋ ኡጋዱጉ በሚገኘው ወታደራዊ ጦር ሰፈር ሰጥተዋል። ሌሎች ግልበጣውን የሚደግፉ ግን የጦር መሳሪያ አናስቀምጥም እንዳሉ ናቸው። ዓለም አቀፍ ተጽዕኖ፣ ሕዝባዊ የተቃውሞ ሰልፎችና ከመንግሥቱ ታማኝ ኃይሎች የተሰጠው ማስፈራሪያ በግልበጣው መሪዎች ለአንድ ሳምንት የዘለቀውን አስተዳደር ትላንት አብቅቷል። ዋናው የሴራው ጠንሳሽና መሪ ጀኔራል ጊልበርት ዲንዴሬ በቫቲካን ኤምበሲ ጥገኝነት ጠይቀው ከቆዩ በኋላ ትላንት እጃቸው ለባለሥልጣናቱ ሰጥተዋል። የተጠባባቂ ፕሬዚደንቱ የሚሼል ካፎንዶ መንግሥት በመፈንቅለ መንግሥት ሙከራ መሪዎቹ ላይ ሊወሰድ የሚችለውን ሕጋዊ እርምጃ እያጠና መሆኑ ተገልጿል። ብሔራዊ ምርጫዎች የሚካሄዱበትን አዲስ የጊዜ ሰሌዳም ይፋ በማድረጉ ላይ እየተነጋገረ ነው ተብሏል። ቀደም ሲል ምርጫዎቹ ከአንድ ሳምንት በኋላ እንደሚደረጉ ተገልጾ ነበር። በናይጄሪያ ወታደራዊ ባለስልጣናት መግለጫ መሠረት ትናንት ማታ ማይዶጉሪ ከተማ ውስጥ አራት አጥፍቶ ጠፊዎች ባደረሱት የቦምብ ጥቃት በትንሹ አስራ ሦስት ሰዎች ተገድለዋል። ባለስልጣናቱ በዛሬው ገለጻቸው ደግሞ ሌሎች 39 ጉዳት የደረሰባቸው መሆኑን ተናግረዋል። የአይንማኞች ከአጥፍቶ ጠፊዎቹ መካከል ቢያንስ ሁለቱ ሴቶች መሆናቸውን አመልክተዋል። የናይጄሪያ ጦር ቃል አቀባይ ለጥቃቱ የቦኮ ሀራም ነውጠኞችን ይከሳል። ኃላፊነት የወሰደ ወገን የለም ለጥቃቱ። አድማጮቹ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሰሜን ምዕራብ ዩናይትድ ስቴትስ ክፍለ ግዛት በኦሪገን አንድ የማኅበረሰብ ኮሌጅ ውስጥ ትላንት ዘጠኝ ሰዎችን ተኩሶ የገደለው ግለሰብ ያነጣጠረው በክርስትና እምነት ተከታዮች ላይ ነበር ሲሉ እማኞች ተናገሩ። በከባዱ ታጥቆ የነበረው ተኳሽ ትላንት ጠዋት በኮሚኒቲ ኮሌጁ መማሪያ ክፍሎች ገብቶ ተኩስ ከከፈተ በኋላ ፖሊስ በሰጠው ምላሽ ተገድሏል ሲሉ ባለሥልጣናት አስረድተዋል። የሕግ ፖሊስ የተኳሹን ግለሰብ ስም እስካሁን ይፋ ባያደርግም ቢያንስ ሁለት እማኞች እንደተናገሩት ሰዎቹን ከመግደሉ በፊት የክርስትና እምነት ተከታዮች መሆን አለመሆናቸውን ይጠይቅ ነበር። አንድ የአሜሪካ ሲ 130 ወታደራዊ አይሮፕላን ምስራቅ አፍጋኒስታን ውስጥ ጀላላባድ ውስጥ ተከስክሶ 11 ሰዎች ሞተዋል። አደጋው የደረሰው በአካባቢው አቆጣጠር ትናንት እኩል ሌሊት ላይ ነው። የአደጋው ምክንያት እየተመረመረ መሆኑም ተገልጿል። በባግራም አየር ጣቢያ ያሉ የዩናይትድ ስቴትስ መከላከያ ባለስልጣናት እንደተናገሩት በአደጋው ስድስት የአሜሪካ ወታደሮች ሞተዋል። አምስቱ ለሰሜን አትላንቲክ የጦር ትብብር ድርጅት ወይም ኔቶ በኮንትራት ተቀጥረው ይሰሩ የነበሩ ሲቪሎች መሆናቸውም ተገልጿል። ሞስኩ በሶሪያ ተቃዋሚዎች ላይ የምታካሄደውን የአየር ድብደባ አቁማ የእስላማዊ መንግስት ቡድን ኢላማዎች ላይ እንድታተኩር በዩናይትድ ስቴትስ የሚመራው ጥምረት እየጠየቀ ቢሆንም ሩሲያ ዛሬም ሶሪያ ውስጥ ተጨማሪ ጥቃቶችን አድርሳለች። እነዚህ ወታደራዊ እርምጃዎች በሶሪያ የሚካሄደውን ግጭት ከማባባስና ጽንፈኝነትን ይበልጥ ከማቀጣጠል በቀር የሚፈይደው ነገር የለም ይላል በቱርክ ውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው የህብረቱ መግለጫ። በሶሪያ በዩናይትድ ስቴትስ በሚመራው ወታደራዊ ህብረት ውስጥ ብሪታንያ፣ ቱርክ፣ ፈረንሳይ፣ ጀርመን፣ ኳታር እና ሳኡዲ አረቢያ ይገኛሉ። በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን በሶሪያው ግጭት ላይ ከፈረንሳዮቻቸው ፍራንሷ ኦላንድ ጋር ለመነጋገር ወደ ፓሪስ ያቀናሉ ተብሎ ይጠበቃል። በሶሪያ የአየር ድብደባውን ከትላንት በስቲያ የጀመረችው ሩሲያ ኢላማዬ የእስላማዊ መንግስቱ ሚሊሻዎች ናቸው ትላለች። ዩናይትድ ስቴትስ ግን ሩሲያ ዘመቻውን የምትጠቀመው የባሻር አላሳድን መንግሥት ለመርዳት ነው ስትል ትከሳለች። ክቡራትና ክቡራን አድማጮች፣ ከምሽቱ 3 ሰዓት ከ10 ደቂቃ ከ11 ደቂቃ የሆነ ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርት በ22 ሜትር ባንድ በ13863 ኪሎሄርትስ በ25 ሜትር ባንድ በ12040 በ12081 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ መስከረም 21208 ዓ ም ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አሁን ጉባኤው ባይዘ ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎቹና ስትራቴጂዎቻቸው የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከሀስከፈ የሚያያቸው ነገሮች አይደሉም። አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮችና ቅድም እንዳልኩት የፕሮፓጋንዳ ኤፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። የመጀመሪያው ተናጋሪ አቶ መሀሪ ዮሐንስ ይባላሉ በመቀለ ዩኒቨርሲቲ የፖለቲካ ሳይንስ እና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር የኢህአዴግን ፖሊሲዎች በመከላከል፣ ሁለተኛው ደግሞ አቶ ፈቃደ ሸዋቅና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ሥራ የተሰማሩ ናቸው። በእሰጥ አገባ ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ እየተካሄደ ነው። ትናንት አፍሪካ ነክ ርዕሶች ሰፋ ብለው ሲደመጡ ነበረ። የአፍሪካ መሪዎች በዚህ ጉባኤ ላይ አህጉሪቱን የሚመለከቱ ሰፋፊ ንግግሮችን አድርገዋል። በተለይ የደቡብ ሱዳን እና የሶማሊያ ጉዳይም መሪዎቻቸው ንግግር ያደረጉባቸው ጉዳዮች ናቸው። በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ የስብሰባ አዳራሽ እና በአካባቢው ሁኔታዎችን እየተከታተለች ምንያ አፈወርቂ ትገኛለች። ዘጋቢያችን እዛ ምንያን ስልክ ላይ አግኝቻታለሁኝ። ምንያ እንደምን አመሸሽ? ደህና ነኝ ሰለሞን፣ እንዴት አመሻችው? እግዚአብሔር ይመስገን ደህና ነን። እንዴት ይዞሻል ኒውዮርክ? የመንግስታቱ ድርጅት ስብሰባ እንዴት ነው? ደህና ነው። ትንሽ ኒውዮርክ ዝናብ አለ፣ ደመናማ ነው ያለው፣ ጭፍግግ ያለ ነው ግን ስብሰባዎች ደህና ናቸው፣ እየተካሄዱ ነው። አሁን ወደ ማለቂያቸውም የሄደ ነው ያለው። ነገ ነው የመጨረሻ ቀናቸው ስብሰባው። ምናልባት በዚህ በአየሩ ሁኔታ ምክንያት የሚስተጓጎሉበት ነገር የለም ማለት ነው? ምክንያቱም ከባድ የአየር ሁኔታ ነው ሰሞኑን እየመጣ ነው እየተባለ ያለው በዚህ በምስራቁ የዩናይትድ ስቴትስ ክፍል። አዎ ግን ባላቸው እስኬጁል በዛ የሚሄዱ ነው የሚመስለው። ብዙ የሚስተጓጎልም አይመስልም። እየተካሄዱ ናቸው። ትናንትናም ተካሄደዋል። አሁንም እየተካሄደ ነው። ትላንትና ለምሳሌ በአካባቢያችን ካሉ መንግስታት መሪዎች የተናገሩት አንዱ የደቡብ ሱዳኑ ምክትል ፕሬዚደንት ናቸው። የሶማሊያው ጠቅላይ ሚኒስትር ደግሞ ለመንግስታቱ ስብሰባ ንግግር አሰምተዋል። እስቲ ከደቡብ ሱዳኑ እንጀምርና ምክትል ፕሬዚደንቱ ጄምስ ዋኒጋ ምንድን ነበር ያሉት? በጣም በሚገርመው ሁኔታ ምክትል ፕሬዚደንቱ ምንድን ነው ያሉት? ዋኒጋ ላለፈው አንድ አመት በስልጣን ሽኩቻ ወይም ለስልጣን በሚደረገው ትልልቅ የነበረው ጦርነት አብቅተዋል። ይሄን ልነግራችሁ ወዳለሁ ነው ያሉት። እስቲ ያሉትን እንስማ። ዩር ኤክሰለንሲስ ኢትስ ማይ ፕሌሰ ን ሪሊፍ ቱ አናውንስ ቱ ዩ የተከበራችሁ የጉባኤው ተሳታፊዎች ይህ መካሄዱ እጅግ አሳዛኝ የሆነና ብዙዎችን ደም ያፋሰሰ ጦርነት መቆሙን ስገልጽላችሁ ደስ እያለኝና እፎይታ እየተሰማኝ ነው። ሰላም የናፈቀው የደቡብ ሱዳን ሕዝብና ፕሬዚዳንታችን የጀግንነት እርምጃ ወስደዋል። በኢጋድና በትሮይካ እርዳታ እንዲሁም በመንግሥታቱ ድርጅት ያለመታከት ጥረት እንደ አውሮፓውያን ዘመን አቆጣጠር ነሐሴ 26 2015 የሰላም ስምምነት ተፈራርመዋል። በነገራችን ላይ ሰሞኑን ተቃዋሚዎች መንግሥት የተፈረመውን ተኩስ የማቆም ስምምነትና የሰላም ስምምነት እየጣሰ ይዞታዎቻችንን እየደበደበ ነው፣ በዩጋንዳ ወታደሮች እግር ለመተካት እና ግዛቱን ለማስፋት ጥረት እያደረገ ነው እያሉ ክስ ሲያሰሙ ነበረ። የዚህ ሁኔታ አዝማሚያ ወይም ሽታ በምክትል ፕሬዚዳንቱ ንግግር ውስጥ አልነበረም አልነበረም። በእርግጥ ሰላም ሆነዋል ወይም ጦርነቱ አብቅተዋል ስንል በሁሉም አካባቢ ነው ማለት አይደለም ብለዋል። ግን እንደዛ አይነት መንፈስ አልተንጸባረቀባቸውም። እንዲያውም ሰላም እንደሆነ ፕሬዚደንቱ ሳልቫኪርን በመጥቀስ ከስምምነቱ በኋላ ቀጥታ ተኩስ ማቆም ስምምነት ቀዋሚነት እንደተደረገ አውጀዋል ብለው ነበር የተናገሩት። ስለዚህ የሰላም ስምምነቱ ወይም ተኩስ የማቆሙን ስምምነት ሊሸርፍ ወይም ሊያበላሽ የሚችል እንቅስቃሴ የለም ማለት ነው። በአካባቢው በምክትል ፕሬዚደንቱ አባባል መሰረት አልተጠቀሰም። ብዙ ተስፋ ሰጪ ነገር ብቻ ነው መናገር የፈለጉት። ምክትል ፕሬዚደንቱ እንዲያውም ይሄን ሰላም ያገኘ ነው ለዚህ ሰላም ያደረሱን ብለውም፣ ከዚህ በፊት ትንሽ ቅሬታ ያሰሙበት የነበረ ሁኔታን እንኳን አልጠቀሱም። እንዲያውም ምስጋና ነው ያቀረቡት። እስኪ ምን እንዳሉ በዚህ ጉዳይ እንስማ። ዊ ጊቭ ክሬዲት ቱ አር ኔይበርስ እን ኢንተርናሽናል ኮሚኒቲ ኤት ላርጅ። ለሰላሙ መገኘት ጎረቤቶቻችንና ዓለም አቀፉ ማኅበረሰብ እናመሰግናለን። የሚቀጥለው እርምጃ የተባበሩት መንግሥታት ድርጅት አባላትና በፍጥነት በሰብአዊ እርዳታና እንደገና ግንባታ እንዲረዱን ነው። የተከበሩ ሊቀመንበር፣ የአካባቢና የዓለም አቀፍ ሰላም ደቡብ ሱዳንን ያሳስባታል። ምንም እንኳን በገዛ ችግራችን ተጠርፈን ብንቆይም በአካባቢው ሰላም መስፈን፣ የሰብአዊ መብት እንዲከበር በዓለም አቀፍ ስትራቴጂ መሳተፍ እንፈልጋለን። አሸባሪነት የጋረጣቸው አደጋዎች እንዲጠፉ የሚደረገው ጥረት አካል መሆን እንፈልጋለን። ግን ይህን ምስጋና ቢያቀርቡም ስምምነቱ በተወሰነ አካባቢ ብቻ እንደተተገበረ ማስታወስ እፈልጋለሁ ብለዋል ምክትል ፕሬዚደንቱ። እስኪ ይህን ደግሞ ያሉትን እንስማ። የተኩስ አቁሙ በአንዳንድ የደቡብ ሱዳን ክፍሎች የጸና ቢሆንም በሁሉም ቦታዎች አይደለም። ላሰምርበት የምወደው ይህ የሆነው መሬት ላይ የጦርነቱን ሁኔታ የሚከታተልና የሚቆጣጠር ጣምራ ዘዴ ስለሌለ ነው። ኢጋድም ይህንን ሊያሰፍር ገንዘብ የለውም። ስለዚህ የተኩስ አቁሙ ጸንቶ እንዲቀጥልም ኢጋድ በፍጥነት እንዲህ አይነቱን ተቆጣጣሪ አካል እንዲሰይም እጠይቃለሁ። በንግግራቸው መደምደሚያ ላይ የደቡብ ሱዳኑ ምክትል ፕሬዚደንት ጀምስ ዋኔ ጋ ያሉት መንግስታችን ለሰላም ቆርጠዋል። እንዲያውም አገራችን ከዚህ በፊት የተደረጉትን ስህተቶች አርመን ተስፋ ያለውን ብሩህ ራዕይ ነው እያየን ያለን፣ ከርቀት እያሉ ነበረ የተናገሩትና ግን ለዚህ ለሰላሙ መጠናከር ደግሞ በጣም እርዳታም እንደሚፈልጉ ከዓለም አቀፍ ማህበረሰብ ጠቅሰዋል። ከዚህ በፊት የውጭ እጆች በደቡብ ሱዳን ጉዳይ ላይ ጣልቃ ይገባሉ የሚባሉ አንዳንድ ስሞታዎች ይሰሙ ነበር እና እንዲህ አይነቱ አዝማሚያ ስሞታ፣ ክስ አልተሰማም። በደቡብ ሱዳን መንግስት በኩል አሁን ይሄ ነገር አልሰማሁም። ምንድን ነው እንዲያም ሲጀምሩ የተባበሩት መንግስታት ደቡብ ሱዳን ነፃነቷን እንድታገኝ በጣም እንደሰራ በተለይ ባን ኪ ሙንን ከነጻነቱ ቀናት በፊት መጥተው ምክር እንደሰጧቸው በመንገድ ነበረ በጣም ምስጋና ያቀረቡት። ምንያ ቀደም ሲል እንደጠቀስሽው ትናንትና ለመንግስታቱ ድርጅት ጠቅላላ ጉባኤ ንግግር ካደረጉት መሪዎች መካከል የሶማሊያው ጠቅላይ ሚኒስትር ኦማር አብዱራሺድ አሊ ሸርማርኬ አንዱ ናቸው እና በሳቸው ውስጥ በኩል ያለው ሁኔታ ምን ይመስላል? ሶማሊያን እንዴት አድርገው ነው የሳሏት ያሁኗን? አዎ የሶማሊያው ጠቅላይ ሚኒስትር ሀገራቸው ላለፉት ሀያ አምስት ዓመታት ውስጥ የቆየችበትም ጦርነት ጠቅሰዋል። ሶማሊያ በዚህ በምትታወቅበት ሁኔታ ሳይሆን፣ እስቲ ሌላዋን ሶማሊያ ደግሞ ላስተዋውቃችሁ ብለው ሶማሊያን የተለየ ገጽታ ለማሳየት ነበረ ንግግራቸው የተጠቀሙበት። እስቲ ምን እንዳሉ እንስማ ከቅርብ ጊዜያት ወዲህ ሰምታችሁ ስለማታውቁት ስለ አዲሲቱ ሶማሊያ ልገልጽላችሁ እወዳለሁ። ከሁለት አስርት ዓመታት በላይ የዘለቀው የእርስ በእርስ ጦርነት ስለፈጠረው ቀውስ አይደለም የማወሳችሁ። ሆኖም ሶማሊያ ምንም ችግር ቢኖርባትም ኢኮኖሚስቶች፣ አርቲስቶች፣ ገጣሚዎች፣ አፍላቂዎች ያፈራች የጀግና ሕዝብ አገር ናት። መንግሥት በአገሪቱ ሳይኖር እንኳ በአካባቢው የቀንድ ከብት ንግድ ሳይቀር የሕዝቡ የንግድ ተሳትፎ የቀጠለ ነበር። በቴሌኮሚኒኬሽን መስክ ሳይቀር ሕዝባችን ከፍተኛ የማፍለቅ ችሎታ እንዳለው አሳይቷል። ሕዝቤ ትጉህና ቸር ነው። በረሃብ ጊዜ እንኳ የተራዶ ድርጅቶች ከሚያቀርቡት የበለጠ ነው ለወገኑ አሳልፎ የሚሰጠው። ላለፉት ሁለት አስርት ዓመታት በላይ ስለ ደገፋችሁን እናመሰግናለን። ሕዝባችንን እንደ ራሳችሁ ሕዝብ ቈጥራችሁ የአፍሪካ ቀንድ አርብቶ አደር ጎሳን የዓለም አቀፍ ኀይል አካል እንዲሆን ስለ ረዳችሁ እናመሰግናለን። ስለ ትዕግሥታችሁ፣ ስለ ቸርነታችሁ፣ ባለ ውለታነን ጥረታችሁ ለሕዝባችን እንዲጠቅም ቃል እንገባለን። ድጋፋችሁ አይለየን። ምንያን አመሰግናለሁኝ ለዚህ ድንቅ ዘገባዋ። የተከበራችሁ አድማጮች ሁኔታውን እየተከታተልን እስከ ጉባኤው ፍጻሜ ድረስ እናቀርብላችኋለን። የሶማሊያው ጠቅላይ ሚኒስትር አክለውም ሀገራቸው አሁን ካሉባት ፈተናዎች መካከል የስደት ጉዳይ የአስተዳደር ጉዳይ እነዚህ እነዚህን ሁኔታዎች አንስተዋል። መሰረተ ልማትን በመገንባት ላይ ትኩረት እንደሚያደርጉ ገልጸዋል። ቀደም ሲል በዘገባው ውስጥ እንደሰማችሁት ደግሞ የአውሮፓ ህብረት ለሶማሊያ የአምስት ዓመት የመንግስት ሰራተኞች ደሞዝ ለመክፈል ስምምነት ፈርሟል ከመንግስቱ ጋር። በቅርቡም ስለተደረገው ምርጫና ስለ ሰብአዊ አያያዞችም የሶማሊያው ጠቅላይ ሚኒስትር ሸርማርኬ በዝርዝር ተናግረዋል። በዚህ ጉባኤ ላይ ከዌብሳይታችን ዝርዝር ዘገባዎችን ታገኛላችሁ www.voanews.com/አምሃሪክ ከአሜሪካ ድምፅ መጽሔትን ነው የሰማችሁት። የትንታኔው መጽሔት ይቀጥላል። በቡርኪና ፋሶ ከከሸፈው የመፈንቅለ መንግስት ሙከራ በኋላ ሀገሪቱ ወደ መደበኛ ሕይወቷ እየተመለሰች መሆኑ እየተነገረ ነው። የቀድሞውን ፕሬዚዳንት ብሌዝ ኮምፓውሬን የክብር ዘብና ጋሻ ጃግሬ ኃይል መርተው መፈንቅለ መንግስት ያካሄዱት ጄኔራል ጅልቤር ጆንዴሬ ትናንት ሐሙስ በቁጥጥር ስር ውለዋል። የሀገሪቱ ወታደሮች የክብር ዘቡንና የጋሻ ጃግሬውን ጦር ሰፈር መሳሪያ አናስረከብም ካሉት ዘቦች ወስደው ከተቆጣጠሩ በኋላ በያዝነው ሳምንት የውጥረት ሁኔታ ሰፍኖ እንደነበር ተዘግቧል። አሁን ጋሻ ጃግሬው ኃይል ተበትኗል፣ ይሁንና ሌሎች ችግሮች ተጋርጠዋል ስትል የአሜሪካ ድምፅ ዘጋቢ ኤሚሊ ሎብ ከኦጋደጉ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ታቀርበዋለች። የቡርኪና ፋሶ ፕሬዚደንት ከሁለት ቀናት የውጥረት ሁኔታ በኋላ የሀገሪቱ ወታደራዊ ኃይል ላከናወነው ተግባር ሄደው ሰላም በማለት አመስግነውታል። ያመፀው የክብር ዘብ ኃይል መሳሪያ አላስረክብም በማለት መሽጎ በነበረበት ሰፈር ነው ወታደራዊ ኃይል የተቆጣጠረው። የሀገሪቱ የሽግር ፕሬዝደንት ሚሸል ካፎንዶ ተአምር ለሠራው ብሔራዊ ሰራዊት ክብር እንስጥ። ባመፁት ወታደሮችም ሆነ በታማኝ ወታደሮቹ በኩል ሕይወት ሳይጠፋ አመፁን ለማቆም በመቻሉ ክብር ይገባዋል። የቀድሞ ፕሬዚደንት ብሌዝ ካምፓወሬ ብሔራውን የክብር ዘብ ከ20 ዓመታት በፊት የመሰረቱት እንዲጠብቃቸው ሲሆን መልካም ስም የለውም። 1330 አባላት ያሉት የክብር ዘብ ኃይል ከሕግ በላይ በመሆን የፖለቲካ ግድያዎችን ይፈጽማል፣ ሰዎችንም ያጎሳቁላል በሚል ሲከሰስ ቆይቷል። ለ27 ዓመታት ያህል ስልጣን ላይ የቆዩት ኮምፓወሬ ባለፈው ዓመት ከስልጣን ከተወገዱ በኋላ ማህበረሰቡ የክብር ዘቡ ኃይል እንዲበተን ድምፅ ማሰማት ጀመረ። በያዝነው ዓመት ኃይሉ እንዲበተን በመጠየቅ ሰልፎች ሲካሄዱ ቆይተዋል። እስካሁን ባለው ጊዜ ግን ሰሚ ጆሮ አልተገኘም ነበር። የክብር ዘቡ የሽግሩን መንግስት ለመገልበጥ መሞከሩ እንደተሰማ ታዲያ እንዲፈርስ በመጠየቅ ሰልፎች ተካሂደዋል። በያዝነው ሳምንት መሳሪያ አላወርድም ካለ በኋላ ደግሞ እንዲበተን የሚጠይቁ ሰልፎች ተደረጉ። ኤርቬ ኦታራ የተባሉ ሰልፈኛ መሳሪያ አናስረክብም ማለታቸው አላስገረመኝም ብለዋል። መሳሪያ አናስረክብም ማለታቸው አላስገረመኝም መሪያቸው ጊልበርት ዴንዴሬ ለ27 ዓመታት ያህል ለቡርኪና ሕዝብ ሲዋሹና ሲገሏቸው የኖሩ በመሆናቸው ትጥቅ አንፈታም ማለታቸው አያስገርምም። እቅዱ የክብር ዘቡን ኃይል ከብሔራዊ ወታደራዊ ኃይል ጋር ማዋሃድ ነው። አብዛኞቹ በወታደራዊ ኃይል እንደታቀፉም ወታደራዊ ኃይል ገልጿል። ህዝቡ የክብር ዘብ አባላት የነበሩትና ቤተሰቦቻቸውን እንዳይነካ መንግስትና ወታደራዊ ኃይል ጥሪ አድርገዋል። ይሁንና ህዝቡ በእነሱ ላይ ከፍተኛ ቂም ስላለው ዝም ላይል ይችላል ሰማሪ ላይ ተናገረ። ወደ ተባበሩት መንግሥታት ዘገባ እንመለስ። በእስልምና እምነት ተከታዮች ላይ በጅምላ የሚካሄደው ፍረጃ ለሁከተኛ ጽንፈኝነትና ለሽብር ፈጠራ ማዳበሪያ የማቀበል ያህል ነው ሲሉ የተለያዩ መሪዎች እየተናገሩ ነው። በተባበሩት መንግሥታት ድርጅት ሰባኛ ጉባኤ ጎን ማክሰኞ በሁከተኛ ጽንፈኝነትና በሽብር ፈጠራ ላይ በተካሄደው ስብሰባ ላይ አይሲል ወጣቶችን የማጋጋልና የመመልመል አቅም እንዳይኖረው ማድረግ እንደሚገባ ስብሰባውን የመሩት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አሳስበዋል። በሌላ በኩል ደግሞ የተመልማዩ ብዛት በከፍተኛ ቁጥር ማሻቀብ አሳሳቢ የሆነ መምጣቱን የመንግሥታቱ ድርጅት ዋና ጸሐፊ ባንኪሙን ተናግረዋል። ሰሎሞን አባተ ተከታዩን አጠናግረዋል። እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ ሁከተኛ ጽንፈኝነትን የሚያራምዱ ቡድኖችን ለማሸነፍ የተባበረ ምላሽ መስጠት እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሁንም እየጎተጎቱ ነው። ቫሎን ኤክስትሪሚስት ሩፕስ ኢንሉንግ ዳሽ ን ፖኮ ሃራም ፖዘ ዳይሬክት ጋይሽና ቦኮሃራምን የመሳሰሉ ጽንፈኛ የሁከት ቡድኖች ለዓለም አቀፉ ደህንነት ቀጥተኛ አደጋ ናቸው። በሴቶችና በልጃገረዶች ላይ ርኅራሄ የለሽ ጭካኔ ይፈጽማሉ። ሰላምን፣ ፍትህና የሰብአዊ ክብርን ዓለም አቀፍ እሴቶችን ይጻረራሉ። አደጋውና ስጋቱ እየባሰበትና እየጨመረ መሄዱን የጠቆሙት ዋና ጸሐፊ ባን ግጭቶች ወደሚካሄዱባቸው አካባቢዎች ከመቶ በላይ ከሚሆኑ ሀገሮች የሚጎርፈው የውጭ ሽብርተኛ ተዋጊዎች ቁጥር በሰባ ከመቶ ማሻቀቡን ተናግረዋል። በዚህ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሊቀመንበርነት በመሩት በሽብር ፈጠራ እና ውከተኛ ጽንፈኝነት ላይ በተነጋገረ ጉባኤ ላይ ከመቶ በላይ ሀገሮች መሪዎችና ከፍተኛ ተጠሪዎች ከሀያ በላይ ባለብዙ ወገን ወይም ዘርፍ ተቋማት አንድ መቶ ሀያ የሚሆኑ የሲቪል ማህበረሰብ ቡድኖችና የግሉ ዘርፍ አጋሮች ከዓለም ዙሪያ ታድመዋል መክረዋል የሚሰማቸውን ተናግረዋል ችግሩ የተባበሩት መንግስታት ድርጅት የተቋቋመበትን ተልእኮ በቀጥታ እንደሚመለከት የጠቆሙት ሚስተር ባን በመጪው የአውሮፓ ሁለት ሺ አስራ ስድስት አመተ ምህረት ለሚሰበሰበው ጠቅላላ ጉባኤ ሁከተኛ ጽንፈኝነትን ይገታል የሚሉትን አጠቃላይ የተግባር እቅድ የማቅረብ ሀሳብ እንዳላቸው አመልክተዋል። ሚስተር ባን ቁልፍ የቅድሚያ አካባቢዎች ሲሉ አምስት ጉዳዮችን ዘርዝረዋል። ምላውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ በእውን ተጠያቂነት ያለባቸውን ተቋማት መፍጠር በፍርሃት አለመመራት ወይም እንዲህ አይነቱን ጠባይና ባህሪ ሊጠቀሙበት ለሚፈልጉ እጅ አለመስጠት፣ በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማህበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻል እና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግስታቱ ድርጅት ቻርተር እና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። ድህነት ሽብርተኝነትን አይፈጥርም። ሆኖም በመካከለኛው ምስራቅ፣ በምስራቅ አፍሪካ እና በሰሜን አፍሪካ እንደታዘብ ነው ግን ወጣቶች ድህነት ሲበረታባቸው ፍትህ በማጣትና በሙስና ሲዋረዱና ሲንገላቱ ውስጣቸው ይጎዳል፣ ያቂማሉ። ሽብርተኞች ያንን ቁጣ ይጠቀሙበታል፣ ብለዋል ፕሬዚደንት ኦባማ ጉባኤውን በንግግር ሲከፍቱ። እስላማዊ መንግስት ቡድንን ወይም አይሲልን በውጊያ ግንባር ማሸነፍ በቂ አይሆንም፣ ብለዋል ኦባማ። በመቀጠል ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጠል። ሌሎችንም ለዐመፅ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ርዮት ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከእነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው። ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው። ሀገራቸው ለዚህ ጉዳይ እየወሰደች ያለችው እርምጃ ምን እንደሚመስል የተናገሩት የአሜሪካው ፕሬዚዳንት የአይሲልን ፕሮፓጋንዳ ለማሸነፍ ጥረቶቹን ማጠናከሩን በተለይ በኢንተርኔትና የሙስሊም ምሁራንና ልሂቃን ድምፆች ጎላ ብለው እንዲሰሙ በማድረግ ከአይሲልና ከተዛባ የእስልምና አተረጓጎሙ ጋር ተቃውመውና ተጣልተው በድፍረት ተጋፍጠው ጥለው የወጡ የቀድሞ አባላቱን ወደፊት በማምጣት ተአማኒነቱን ለማዳከም እየሰሩ መሆናቸውን አሳስበዋል። ከዚያ በተጨማሪ አይሲል በሚቆጣጠራቸው አካባቢዎች የሚነሱ የምጣኔ ሀብትና የፖለቲካ ብሶቶችን ማዳመጥና ለማስወገድ መስራት እንደሚገባ መክረዋል። ፕሬዝደንት ኦባማ ተቃዋሚዎች እንደ ሽብር ፈጣሪ ሲታዩና ወደ ወህኒ ሲወረወሩ አሉ። ኦባማ ምን ሊከተል እንደሚችል ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የሕግን የበላይነት በማስጠበቅ ጠንካራ የሲቪል ማኅበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ። ሁከተኛ ጽንፈኝነትን ለመዋጋት ታዲያ ይህ ሁሉ ትርጉምና ቦታ አለው ብለዋል ፕሬዚደንቱ ኦባማ። አክለውም በሁሉም ሀገሮች ውስጥ ከሙስሊም ማህበረሰቦች ጋር አጋርነትን ማጠናከር፣ መተማመንንና መተባበርን ማስፋት፣ የሚወዷቸው የአቀጣጣይ ቅስቀሳና ፕሮፓጋንዳ ሰለባ እንዳይሆኑባቸው የሚያደርጉትን መከላከል፣ መደገፍና ማገዝ እጅግ አስፈላጊ መሆኑንም ተናግረዋል። ይህ ደግሞ የመንግስት ስራ ብቻ አይደለም፣ የሁላችንም ጉዳይ ነው። ህብሮ የበዛ ታጋሽ፣ ሁሉን አሳታፊ የሆነ ማህበረሰብ ለመገንባት ራሳችንን አስገዝተን መስራት አለብን። እንዲህ አይነቱን ህብረተሰብ ጽንፈኞቹ ዘወትር የሚፈልጉትና ሌሎችን ለማጥመድ የሚጠቀሙባቸውን ጸረ ሙስሊምና ጸረ ፍልሰተኛ ወይም መጤጠል የሆኑ መከፋፈልን፣ ፍርሃትን፣ ቂምን የሚዘሩ የክፋት አድራጎቶችን ከውስጣቸው ማስወገድ የሚችል ነው። በጉባኤው ላይ የተገኙ የሀገሬዎች መሪዎች የሽብር ፈጠራና የሁከተኛ ጽንፈኛነት ምንጮች ናቸው ያሏቸውን ሀሳቦች በሽብር ፈጠራ የደረሱባቸውን ጉዳቶችና መፍትሄ የሚሏቸውን የፕሬዝደንታቸውን ኡሁሩ ኬንያታን መልእክት ያሰሙት የኬንያው የሀገር ግዛት ሚኒስትር ጆዜፍ ኦሌን ካይሴሪ ሀገራቸው ከሺ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት ወዲህ ባለፉ ሀያ አምስት ዓመታት ውስጥ አምስት ከባድ የሚባሉ የሽብር ጥቃቶች እንደተፈጸሙባት አስታውሰው በዚህም ብዙ ህይወት መጥፋቱን፣ ንብረት መውደሙን፣ የሀገሪቱ ምጣኔ ሀብት በተለይ ደግሞ የቱሪዝሙ ዘርፍ ክፉኛ መጎዳቱን ተናግረዋል። ይሁንና የተፈጠረው ሁሉ አያስደነብረንም ብለዋል ኬንያታ በመልእክታቸው የተለያዩ ህግጋትን በማውጣት ፖሊሲዎችንና ስትራቴጂዎችን ከመንደፍና ህዝቡን ከማሳተፍ አንስቶ ስፋት ያላቸውን ጸረ ሽብር ተግባራት መንግስታቸው እያከናወነ መሆኑን አመልክተዋል። የጅቡቲው ፕሬዚደንት ኢስማኤል ሐሰን ጊሌም ምስራቅ አፍሪካ የሽብር ጥቃቶች ኢላማ መሆኑን ጠቁመው ሙስሊሞችን በጅምላ ከሽብር አድራጎቶች ጋር ማመሳሰል ሽብር ፈጠራን ከሚያባብሱ አድራጎቶች አንዱ መሆኑን ገልጸዋል። ቀደም ሲል ለመንግስታቱ ድርጅት ንግግር ያደረጉት የግብፁ ፕሬዚዳንት አብደልፋታህ ኤልሲሲም የእስራኤልና የፍልስጤን ችግር ከሺ ዘጠኝ መቶ ስልሳ ሰባቱ የስድስት ቀናት ጦርነት በፊት በነበረው የመሬት ይዞታ በሁለቱ መንግስታት ምስረታ መፈታት እንደሚኖርበት አሳስበው ይህንን የመካከለኛው ምስራቅ ቋሚ ችግር መፍታት ሽብር ፈጠራን ከሚመግቡ ምንጮች አንዱንና ግዙፉን መድፈን ነው ብለዋል። ይህ በመንግስታቱ ድርጅት ጽፈት ቤት ከጠቅላላ ጉባኤው ጎን የተካሄደ ስብሰባ ፕሬዚደንት ኦባማ ባለፈው የካቲት ዋይት ሀውስ ውስጥ የጠሩት በሁከተኛ ጽንፈኝነት ላይ የተካሄደ ዓለም አቀፍ የምክክር ስብሰባ እና የጸጥታ ጥበቃ ምክር ቤቱ ባለፈው ማለትም በስልሳ ዘጠነኛው ጠቅላላ ጉባኤ ጎን በውጭ ሀገሮች የሽብር ተዋጊዎች ላይ አተኩሮ የተላለፈው ውሳኔ ተከታይ ጉባኤ ነው። አድማጮች ስርጭቶቻችንን በ19 በ22 እና በ25 ሜትር ባንድ ላይ ተከታተሉ። እስከ አራት ሰዓት አብረናችሁ እንቆያለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን። ዝግጅቶቻችንን ለመከታተል የቪኦኤን አፖች ጭናችሁ በነጻ ጭናችሁ መከታተል ትችላላችሁ። ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። አስተናጋጆቻችሁ ሰሎሞን አባትና እኔም ሰለሞን ክፍሌ ነን። አሁን የእናንተ የአድማጮች አስተያየት ነው። ጥናስትለኝ እንደምን እኔ የሁሉ ጊዜ ተከታያችሁ ነኝ፣ አድማጫችሁ ነኝ። የምታቀርቡት ዜና ብጡ ደስ ይላል። ስለ ሀገራችሁ አሁን አሁን እያደረጋችሁ ያላችሁ በጣም ጥሩ ነው። ቀጥልበት እላለሁ። አንድ ጥያቄ አለኝ። ጥያቄው ለጉንበት ሰባነ ሰበብ አባል ናየው። ጥያቄውን የሚመለከተው ትናንት ሲጠየቁ እና ሲመልሱ ሰምቻችኋለሁ እና ወታደራለን በጦርነት ኢህአዴግን እንጥላለን ብለዋል። መጣላቸው ተቃዋሚ አንቃወም ከቻሉ መንገዳቸው ጨርቅ ያድርግላቸው እንላለን። እኔ ወን ጥያቄውን አሁን የሚነሳው ጦር ከኤርትራ ተነስቶ የትግራይ ህዝብ ላይ አልፎ ሊሄድ ነው ወይ ብላችሁ ነው የሚገምቱት? ብለው ነው የሚገምቱ ያሉ ወይስ እንዴት ነው የሚሆነው? የትግራይ ህዝብ ለዘመናት በጦርነት የተጎሳቀለ አገር ነው። ጦርነት ሰልችቶታል። ያ ጦርነት የሚሸከምበት አቅምም የለውም። ያንን እንዴት አርጋችሁ ልታጣጥሙት ትችላላችሁ? በትግራይ ወይስ በሌላ በኩል በሌላ ሴት ጦርነት ወደ አልቀመሰ ሀገር ሴቱ ልወስዳችሁ ጦርነቱ ልትከፍት ነው የምትፈልጉ? ካልሆነ ካልሆነ ግን የትግራይ ህዝብ እንዴት አርጋችሁ ነው ወደ ጦርነቱ አስተምራችሁ ጦርነቱን ኢህአዴግን የምትጥሉት የምትጽሉት? በዚህ በኩል እንዲያብራሩልኝ ጠይቃለሁ። አመሰግናለሁ። መጥምቁ ዮሐንስ ከላስቬጋስ ለመላ ኢትዮጵያውያን እንኳን ለሁለት ሺህ ስሚል በሰላም አደረሳችሁ እያልኩ አሽሮ ይባላለሁ። ከዓለም አፍሪካ ነው የሚደውልላችሁ። ይሮማታ ባቀረባችሁት ቢቢሲ የኦሮምኛ ዝግጅት እንዲጀምር አንድ ኢትዮጵያዊ ዶክተር ፊርማ እያሰባሰቡ እንደሆነ ሰምቻለሁ። እኔ ተወልጄ ያደኩት ደቡብ ክልል ውስጥ ነው ኦሮሞ መደለሁም ኦሮምኛንም መላግም ሰማኒያ ቋንቋ ባለበት ኢትዮጵያ ከአንድ በላይ የስራ ቋንቋ ቢኖር ምን ጉዳት አለው ከሚል ነው። እሱን አስተያየት አድርሱልኝ። አሽሮ ይባላሉ ከደቡብ አፍሪካ እግዜር ይስጥልን። ጠመትልኝ ዜዎች እንደምን አላችሁ? ደህና ናችሁ ወይ? ከጃክሰን እርስ ወረዳ ነው የምደውለው። ዘመን አለን እባላለሁ። በዛሬው ቀን ልሰጥ የምፈልገው እና አስተያየት ማድረግ የምፈልገው ዶክተር ብርሃነ መስቀል አበበ ስለ ኦሮምኛ ቋንቋ ወይም ደግሞ በአሁኑ ጊዜ በብሪቲሽ ብሮድካስት ሊተላለፍ የሚ የተሰለመውና የታሰበውን በኦሮምኛ እንዲሆን ለማድረግ አማርኛን በመተውና በኦሮምኛ እንዲሆን ለማድረግ ያደረጉትን ሀሳብ ወይም የፈጸሙትን ፔቲሽን በመቃወም ነው ዶክተር ብርሃነ በእውነቱ ያደረጉት ሰምቻለሁ። ለኢትዮጵያ አለው የፖፑሌሽን ብዛት የኦሮምኛ ብዛት ያለው ስለሆነ የበላይነቱንም የኦሮምኛ መያዝ አለበት አባባል ይመስለኛል። ያ አንዳንድ ጊዜ የማይሰራበትና የማይሆንበት ምክንያት አለ። አንድ ምሳሌ ልሰጥወት መፈልግ አለበት ትንሹ ብዙም ሳላደርግ፣ በአሁኑ ጊዜ በዓለም ላይ ካሉት አህጉራት አገሮች የቻይና ህዝብ በከፍተኛ ደረጃ በብዛት እንዳለ የታወቀ ነው። ያ ማለት በዓለም ላይ ላሉት ቋንቋዎች የቻይና ህዝብ የቁልፍተኛውን ቋንቋ ወይም ደግሞ በአለም የአለም ቋንቋ መሆን አለበት ማለት ነው። በእርሰው አባባል አንዳንድ ጊዜ ማጆሪቲ ወሳኝ ላይሆን ይችላል። አመሰግናለሁ። አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን፣ በዚሁ እንድትቀጥሉ ማስተያየቶቻችሁን በመስጠት ግብዣችን የዘወትር ነው። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የውስጥ መስመር 14 ነው። አስተያየቶቻችሁን ስትሰጡ በድምፅ የተቀረጸውን መመሪያ ተከተሉልን። የምትደውሉት በነፃ ነው፣ ግን በተዘዋዋሪ መሆኑን እነግራቸዋለን በየሀገሩ ባሉ የተዘዋዋሪውም የዓለም አቀፍ አገልግሎቶች እየደወላችሁ የቪኦኤን መስመር እንዲያገናኟችሁ መጠየቅ ነው። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት በኢሜይል ለምትጠቀሙ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ አስራ ዘጠኝ በ ሀያ ሁለት ና በ ሀያ አምስት ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። ቀጣዩ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ለመጀመሪያ ጊዜ የኩላሊት ነቅሎ ተከላ ህክምና ተደረገ። የኢትዮጵያ መንግሥት ከሁለት መቶ በላይ የሚሆኑ ሕገወጥ ሰው አሸጋጋሪዎችን ማሰሩ ገለጸና የተባበሩት መንግስታት ድርጅት አፍሪቃን ላገኘችው ስኬት አሞገሰ የሚሉት ርዕሶች ነው። በዛሬው ዝግጅታችን የምንመለከተው ኢትዮጵያ ውስጥ በሚችግን ዩኒቨርሲቲ የተመራ የሕክምና ቡድን ባለፈው ሳምንት በሀገሪቱ ለመጀመሪያ ጊዜ የኩላሊት ነቅሎ ተከላ ሕክምና ማድረጉን ኒውስ ሜዲካል የተባለ በዓለም ደረጃ ስለተከሰቱት የሕክምና ግኝቶችና ጥናቶች የሚዘግብ ድረገጽ ጠቁመዋል። የህክምናው ቡድን ኢትዮጵያ ውስጥ የኩላሊት ነቅሎ ተከላ ህክምና ማዕከል ለመክፈት ከሁለት ዓመታት በላይ እንደቆየ ድረገጹ ጨምሮ ገልጿል። በቀዶ ህክምና ሐኪም ዶክተር ጄፍሪ ዲ ፓንች የተመራው ቡድን አዲስ አበባ በሚገኘው የቅዱስ ጳውሎስ ሆስፒታል የሚሌኒየም ህክምና ኮሌጅ ሦስት የኩላሊት ነቅሎ ተከላ ህክምና አድርገዋል። ኩላሊቶቹ የተገኙት በሕይወት ካሉ ለጋሾች ሲሆን ኩላሊቶች የተተከሉላቸው በሽተኞችም ሆኑ ኩላሊት የለገሱት ሰዎች ሁሉ በጥሩ ሁኔታ እንደሚገኙ ድረ ገጹ ላይ የወጣው ዘገባ ጠቅሷል። የሚቺጋን ዩኒቨርሲቲ የቀዶ ህክምና ሐኪሞች ኢትዮጵያ ውስጥ የኩላሊት ነቅሎ ተከላ ህክምና ያካሄዱት ከአራት ኢትዮጵያውያን የቀዶ ህክምና ሐኪሞች ጋር መሆኑን ኒውስ ሜዲካል በተባለ ድረ ገጽ ላይ የወጣው ጽሑፍ ገልጿል። የኩላሊት ነቅሎ ተከላ መርሃ ግብር በኢትዮጵያ ለመክፈት ከሁለት ዓመታት በላይ ለሆነ ጊዜ ስንሰራ ቆይተናል። ቡድኑ በእንደዚህ አይነት ታሪካዊ ክንዋኔ ተሳታፊ በመሆኑ ኩራት ይሰማዋል። ዋናዎቹ አሸናፊዎች የኩላሊት ህመምተኞች ናቸው። ምክንያቱም እስካሁን በነበረው ጊዜ ከፍተኛ ወጪ ከሚጠይቀው የኩላሊት ዳያልሲስ ወይም የኩላሊት የተፈጥሮ ስራን በህክምና መሳሪያ ከሚያከናውነው ህክምና በስተቀር ሌላ አማራጭ አልነበራቸውም። እንዲህ አይነት ህክምና የማግኘት አቅም የላቸውም አሉ በማለት በሚችገን ዩኒቨርሲቲ የህክምና ፕሮፌሰር ዶክተር ፓንች ማስገንዘባቸውን ኒውስ ሜዲካል የተባለ በዓለም ደረጃ ስለ ተከሰቱት የህክምና ግኝቶችና ጥናቶች የሚዘግብ ድረገጽ ዘግቧል። ቢቢሲ የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ የኢትዮጵያ መንግሥት በያዝነው ዓመት ከሁለት መቶ በላይ የሚሆኑ ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎች እንደያዘ ዘግቧል። ሰዎች እንዲህ አይነቱን አስከፊ ጉዞ እንዳያደርጉ ለማሳመንም ሰፊ ቅስቀሳ እየተካሄደ መሆኑን አክሏል። መንግሥት ስደትን ለመገደብ እርምጃ ለመውሰድ የተገደደው ሰላሳ ኢትዮጵያውያን ባለፈው ሚያዝያ ወር እስላማዊ መንግሥት ነኝ በሚለው ቡድን በአሰቃቂ ሁኔታ ከተገደሉ በኋላ መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ ያወሳል። ከአንድ መቶ በላይ የሚሆኑ ሕገወጥ አሸጋጋሪዎች ከሱዳን ጋር በምትዋሰነው መተማ ከተማ እንደተያዙና በአንድ ወቅት በቀን ከ250 በላይ የሚሆኑ ሰዎች በመተማ በኩል ወደ ሱዳን ይወጡ እንደነበረ ዘገባው ጠቁመዋል። ይሁንና ፖሊሶች ጥበቃውን ሲያጠናከሩ ሕገወጥ አሸጋጋሪዎቹ ሌላ ስደተኞችን የሚያስወጡበት መንገድ በመፍጠር ጫካዎች በሚበዙባቸውና በተራራዎች በኩል ማሸጋገር እንደጀመሩ የቢቢሲ ድረ ገጽ ዘገባ ያወሳል። ሰዎችን በህገወጥ መንገድ የሚያሸጋግሩት ሰዎች ተግባሩን ካላቆሙ አንለቃቸውም እያልን ነው ሲሉ የከተማይቱ ከንቲባ ተናግረዋል። በአሁኑ ወቅት ወደ ሱዳን ለመሻገር በመተማ በኩል የሚያልፉት ሰዎች በጣም ጥቂቶች ከመሆናቸው የተነሳ በመተማ ከተማ የነበረው የዓለም አቀፍ የፍልሰት ድርጅት ቅርንጫፍ መስሪያ ቤት እንደተዘጋ ዘገባው ጠቅሷል። የሀገሪቱ የፍርድ ሚኒስቴር ጥፋተኛ ሆነው የተገኙት ህገወጥ አሸጋጋሪዎች በሞት እንዲቀጡ የሚያደርግ ህግ እንዲወጣ ለሀገሪቱ ምክር ቤት ሐሳብ አቅርቧል። ኢትዮጵያውያን የቤት ሠራተኞች በመካከለኛው ምስራቅ በሚደርስባቸው ስቃይ ምክንያት መንግሥት ወደዛ እንዳይሄዱ ከሁለት ዓመታት በፊት ማገዱን የቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። አፍሪቃ በትምህርትና የልጆች ሞትን በመቀነስ ረገድ ላሳየችው ጉልህ መሻሻል በተባበሩት መንግስታት ድርጅት እንደ ተሞገሰች የጋርዲያን ጋዜጣ ድረገጽ ጠቁመዋል። በሚሌኒየም የልማት ግብ ላይ የቀረበ ዘገባ አፍሪቃ የአዲሱን የልማት ግብ ለማሳካት የአፍሪቃ መሪዎች ያገኙትን ስኬት ማጠናከር፣ አዲስ የገንዘብ ምንጭንም መፈለግ ይኖርባቸዋል ይላል ድረገጹ ላይ የወጣው ዘገባ። የአፍሪቃ ሀገሮች የሚሌኒየም ልማት ግብን በተግባር ላይ በማዋል በአንደኛ ደረጃ ትምህርት ቤት የሚገቡት ልጆች ብዛትን ከፍ በማድረግ፣ የሴቶች የፖለቲካ ውክልናን በማበራከት፣ የልጆችንና የእናቶች ሞትን በመቀነስ፣ የኤች አይ ቪ መስፋፋትን በመገደብ አመርቂ ውጤት እንዳሳዩ አዲሱ ዘገባ መግለጹን ጋርዲያን ድረገጽ ጠቅሷል። የአፍሪካ ሀገሮች ብዙ ያልፈጸሟቸው የሚሌኒየም የእድገት ግቦች ቢኖሩም ከተነሱበት ሁኔታ አንጻር ሲታይ ያሳዩት መሻሻል ከዓለም በጣም ጥሩ ከሚባሉት መካከል እንደሆነ በተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ መርሃ ግብር ዋና የኢኮኖሚ ባለሙያ አዩደሌ አዱሶላ መግለጻቸውን ድረገጹ ላይ የወጣው ጽሑፍ ጠቅሷል። የሚሌኒየም የእድገት ግብ እቅድ ባይቀየስ ኖሮ በዚህ አመርቂ ጉዞ ልንሄድ አንችልም ነበር። ሰሜን አፍሪቃን ሳይጨምር የአፍሪቃ የድህነት ደረጃ እንደ አውሮፓ አቆጣጠር በ1990 ዓ ም ከነበረው 56.5 ከመቶ በ2010 ዓመተ ምህረት የቀነሰው ወደ 48.4 ከመቶ ቢሆንም በነፍስ ወከፍ ሀገሮች ጥሩ ውጤት ተገኝቷል ይላሉ ዋናው የኢኮኖሚ ጠቢብ። ግብጽ፣ ደቡብ አፍሪካ፣ ቦትስዋና፣ ጌኒ፣ ስዋዚላንድና ናሚቢያ በ25 ዓመታት ውስጥ የድህነት መጠንን ከአምስት በመቶ በበለጠ መጠን ለመቀነስ ችለዋል። ኢትዮጵያ፣ ጋና፣ ካሜሩን፣ ሴኔጋል፣ ማሊ፣ ኒጀር፣ ኡጋንዳና ሞሪታንያ ደግሞ በ በአርባ ከመቶ ገደማ ለመቀነስ እንደ በቁ የኢኮኖሚው ባለሙያ ገልጸዋል። ይሁንና የአፍሪቃ ሀገሮች በአዲሱ የእድገት አጀንዳም ወደፊት ለመራመድ ከፈለጉ የሚያስቀድሟቸው ነገሮች እንዲኖሩ ያስፈልጋል ማለታቸውን ድረ ገጹ ጠቅሷል። የሥራ ዕድል በመፍጠርና ድህነትን በመቀነስ ላይ ማትኮር ያስፈልጋል። የአረንጓዴ እድገት ስትራቴጂን በተግባር ላይ ለማዋል ሲሞከር ደግሞ እነዛ ሊዘነጉ የሚችሉ ሰዎች ተገቢ እንክብካቤ እንዲያገኙ ማድረግ ያስፈልጋል ሲሉ የኢኮኖሚው ጠቢብ መናገራቸውን የጋርዲያን ጋዜጣ ድረገጽ አውስቷል። አዲሱን ዘገባ ያዘጋጁት የአፍሪቃ ህብረት ኮሚሽን፣ የተባበሩት መንግስታት ድርጅት የአፍሪቃ የኢኮኖሚ ኮሚሽን፣ የአፍሪቃ የልማት ባንክና የተባበሩት መንግስታት ድርጅት የተፈናቃዮች ጉዳይ የሚመለከት የአፍሪካ ክፍል እንደሆኑና ዓላማው ካለፈው የሚሌኒየም እድገት እቅድ የተገኙ ስኬቶችን አጉልቶ ያልተሳኩትን ደግሞ በአዲሱ የ15 ዓመታት እቅድ እንዲፈጸሙ ለማድረግ እንደሆነ ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ስኬት ካገኙት እቅዶች መካከል በትግራይ ክልል የታየው የጤና ጥበቃ ፕሮግራም ነው። የማኅበረሰቡ በጎ ፈቃደኞች ወባንና አጠቃላይ የጤና ጉዳይን በሚመለከት ህዝቡን ያስተምራሉ። በኒጀር ደግሞ ትምህርት ለባሎች በሚል ስያሜ ወንዶችና የጤና ጥበቃ ሰራተኞች በወር ሁለቴ እየተገናኙ ስለ ሴቶች ስነ ተዋልዶ ጉዳይ ይወያያሉ። በቡሩንዲና ቶጎ ደግሞ በማኅበረሰቡ ስር የሚተዳደሩና በማኅበረሰቡ ገንዘብ የሚንቀሳቀሱ ትምህርት ቤቶች ተመስርተዋል ሲል ጋርዲያን ድረገጽ ጠቁመዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃል። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። እሰጥ አገባ ተከታዩ ዝግጅት ነው። ከሁለት ሳምንት በፊት ተጀምሮ በልዩ ፕሮግራም ምክንያት የተቋረጠ ክርክር ነው። የምሽቱ ውሰት አገባት ትኩረት የቅርቡን የኢህአደግ ጉባኤዎች መነሻ በማድረግ በጉባኤዎቹ አንድምታና በኢትዮጵያ ወቅታዊ ጉዳዮች ዙሪያ የሚካሄደውን ክርክር የአገሪቱ ቀጣይ እጣዎች ምን እንደሚመስሉ የሁለት የተለያዩ ወገኖች ሀሳብ ይፈትሻል። ተከራካሪዎች አቶ መሐሪ ዮሐንስ በመቀለ ዩኒቨርስቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና ደግሞ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ሥራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍም ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀደም ባለው ዝግጅቱ ይበልጡን በጉባኤው አንደምታ የተነሱ ነጥቦችን መለስ ብሎ በሚያስታውስበት ይጀምራል። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል፣ የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት የዜጎች ነጻነት፣ ዲሞክራሲ፣ እነኚህ አንገብጋቢ አይደሉም? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷል ጉባኤው፣ አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው። አቶ መሃሪ ልማት ዋነኛ አጀንዳችን ነው ምክንያቱ ድህነትና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን ይኸው ይሄ ፍሬምወርክ ነው ፒ አር ዲ ኤፍ አስተሳሰብ ነው ከዚህ ተነስተን ነው የምናየው በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያልን ነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው ላለፉት አስር አስራ ሁለት አመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው። ሌላኛው አደጋ ደህንነት እንዳለ ሆኖ ነው የልማት ጥያቄም እንዳለ ሆኖ ነው የራሱ የድርጅቱ የአሰራር ጥንካሬም መርምረዋል። የድርጅቱ የውስጥ የራሱ ዴሞክራሲያዊ አሰራር አለው። በድርጅት ያለው መልካም አሰራርም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዴሞክራሲ ግንባታና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዴሞክራሲ አያስፈልገንም መብቶች አልተነሱም ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም። ግን እነዚህ I ከዛ ስር ነው የሚቀመጡት። አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንስፕል መርሆች እነሱ መከበር እንዳለባቸው። የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራብ ዓለም በሊበራል የፖለቲካ አስተሳሰብ የሚታወቁት ነጻነት ምናምን የምንላቸው እኩልነት የምንላቸው እንዳለ ሆኖ ሌላው መልኩ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የፍትሀዊ ተጠቃ የፍትሀዊ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካትታል። በእኛ ሀገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ ዓለም የሚታወቀው ሰብአዊ መብት የምንለውም ዴሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሱ የሆነ የፖለቲካ አስተሳሰብ ለመገንባት እየሞከሮች ነው ያለ እስኪ ንገሩ። አቶ መሐሪ ጣልቃ ልግባ። ምናልባትም ብዙዎች ሊያነጋግር የሚችል አንድ ጭብጥ ነቅተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የዜጎች መብት በኢትዮጵያ በምን መልኩ ነው የሚታየው? የአንድ ዜጋ መብት ስተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ? ምንድን ነው ልዩነቱ? ኦኬ አሁን ሳይንቲፊካ ስናየው መብት የሚባሉት በሁለት እንከሳቸው ይችላለን። ሰብአዊ መብት ምንላቸዋሉ፣ ዲሞክራሲያዊ መብት ምንላቸዋል። ሰብአዊ መብት የሚባለው ልዩነት የለ በዓለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዲሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዴሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዲሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባል አለ፣ የግለሰቡ መብት የሚባል አለ። የቡድን መብት የምንለው ለእነዚህ ለብዙሃነት ለብሔር ብሔረሰቦች ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱም በዛ ነው የተቀረጸው። ሰብዓዊ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው ዓለም የሚታወቁ ፖለቲካል ኤንድ ሲቪክ ራይትስ የምንላቸውም የሚያካትት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ ህገ መንግስቱ ስታየው አጠቃላይ የፖለቲካ ሲስተሙ ላለፈው የተገነባው ከነዚህ በእነዚህ አካሄዶች የተቀመረ ነው ከዚህ አንጻር ስናየው ነው ትርጉ ስ ወደ አቶ ፈቃደ አልተሻገርኩም አቶ ፈቃደ ፈጥኝ ደርሶ መጣለሁ ግን አሁንም ይሄን ቁልፍ ነገር አንድ ነጥብ ገፋ እናድርግ ህገ መንግስታዊ ጥበቃ የሚደረግለት የሰብአዊ መብት ሰው የመሆን መብት አንድ ሰው ሰው በመሆኑ ብቻ ሊከበርለት የሚገባ መብት በኢትዮጵያ እንዲከበርለት ቅድሚያ የሚሰጠው ሊሆን አይገባም ወይ ቅድም ካሏቸው አንዳንዶች ከድህነትና ልማትም መቅደም ያለበት ሰው መጀመሪያ እንደ ሰው እንደ ፍጡር ቦታ ሲኖረው ነው የሚለውን ነው የሚያስቀድሙት። ለእርስዎ ልዩነት አለው? ይው ምን መሰል ላ አሁን እኔ እያልክት ያለሁት ሰብአዊ መብት የትኩረት አቅጣጫ ወይ ደግሞ የዚህ ጉባኤ ዋና ርዕስ መሆን የለበትም ወይ አልነበረበትም አይደለም እያልክ ያለሁት በዋናነት ድርጅቱ ላለፉት ጊዜያት ምንድነው ዴሞክራሲያዊ ስርዓት እገነባለሁ ሲል የዴሞክራሲያዊ ስርዓት ግንባታ ላይ ጥሩ ሂደቶች እየሄዱ ነው፣ ይቀረናል ብሎ ራሱም ወቅሷል። አለኮ ሙሉ ለሙሉ ነግሌክት አልተደረገም። ዋነኛ አጀንዳ ግን ሊሆን አይችልም። አንገብጋቢ ነገሮች አሉ። አሁን ጉባኤው ባይዘ ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎቹና ስትራቴጂዎቻቸው የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከሀፍ ከፍ የሚያያቸው ነገሮች አይደሉም። ድርጅቱ ግን ድርጅት ሲባል ውሳኔ የሚሰጥበት የድርጅቱ ዋነኛ አካል ነው ጉባኤ ሲባል። እና ብዙ ጊዜ ጉባኤ የሚያስፈልገው ትኩረቶች፣ የአሰራር ለውጥ ሲያስፈልግ፣ የፖለቲካል የፍልስፍና ለውጥ ሲያስፈልግ፣ የፖሊስና ስትራቴጂ ማሻሻያዎች ሲያስፈልጉ ውሳኔ ለማስተላለፍ። መልካም ባብተናል መሰለኝ። መልካም የእርስዎን ሀሳብ አግኝቻለሁ። ላተፈቃደ እድልስ ቃደ ሌላ ተከታይ ጥያቄ ማንሳት አይኖርብኝም። አቶ መሀሪ በርከት ያሉ ጉዳዮችን አንስተዋል። ይልቁንም ደግሞ በብዙ ጊዜ አነጋጋሪው የሰብአዊ መብት ጉዳይ ላይ ያነሱት አለ እርስም ቀደም ብለው ይጠቀሷቸዋሉ ና እንዴት ነው የሚመለከቱት? ቀደም ብሎ በአቶ መሀሪ የተነሱትን ጭብጦች አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮች ና ቅድም እንዳልኩት የፕሮፓጋንዳ ኤፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። ልመች ተደርጎ ብቻ ስታፍ የተደረገ ነው የሚመስለው የሚታየኝ። ስለ ልማት ብዙ ጊዜ የሚወራው በሀገር ውስጥ ኮንፍሊክትን ማስወገድ፣ የሰብአዊ መብት ችግሮችን ማስወገድ። ለልማት የሚሆኑ ማህበራዊ የህግ ሌሎች ነገሮችን ሳታመቻችነት ጥለ ስለ ልማት ብቻ የምታወራበት ሁኔታ የለም። እንደዚህ አይነት ነገር የለም። ለይምሰል ካልሆነ በ ክርክሩን ለማቀላጠፍ አቶ መሀሪ የሰብአዊ መብት ጉዳዮችን በሁለት ገጽ የሚታዩትን ጨምረው ከገለጹ በኋላ የሰብአዊ መብት ጉዳዮች ቦታ አይሰጣቸውም ማለት ሳይሆን ለድርጅቱ ቀዳሚ አጀንዳ አይደሉም ነው ያልኩት። ቅድሚያ የተሰጣቸው መጀመሪያው ረድፍ የሚቀመጡት ይበልጥም የሚያሳስበው ከሚመራበት አስተሳሰብም አንጻር የልማትና ዲሞክራሲ አመራሩን የሚመለከተው ጉዳይ ነው ነው ያሉት። አንድ ሀገር ውስጥ ስለሚካሄድ ልማት ስታወራ እና ትልቅ አጀንዳ ስትነጋገር ልማትን ስለሚያሳኩ ነገሮች፣ ለልማት መሰረታዊ የሆኑ ነገሮችን አንስተህ ስትነጋገር ከሆነ በጣም ብዙ ችግር ያለው ይመስለኛል። ልማት የህግ ስርዓት ያለበት ሁኔታ መኖሩን ዴሞክራሲያዊ ሁኔታዎች የሰብአዊ መብት ሁኔታዎች በተለይ የሕግ ስርዓት ያለበት መሆኑን ማረጋገጥ እና በዛ አካባቢ ያሉትን ጉድለቶች፣ መደረግ ያለባቸውን ነገሮች አንስቶ አለመነጋገር ትልቅ ሸፍት ነው የሚመስለኝ። እንደዚህ አይነት ነገር የለም ልማት ለብቻው ሌላውን ጉዳይ ለብቻው እንደዚህ አድርገህ እንትን የምትለው ነገር የለም እና ቅድም እንዳልኩ ይሄ በአብዛኛው ኮሚኒስቶች ሪፋይን ያደረጉት ዊታዊ ዴሞክራሲ የሚባለው በአብዛኛው ኮሚኒስታዊ የሆነና ከካፒታሊዝም ጋር ትንሽ ለማዳቀለ የተሞከረ የዚህ አይነት ዲቃላ ስርዓት እና የምስራቅ እስያ አገሮች ከሁለት የተዋሀደ ሊሉ ይመስለኛል። የምስራቅ እስያ አገሮች ከነሱ የተገለበጠ እና እኛ ሀገር እነሱ ሀገር የሌለውን ነባራዊ ሁኔታ እሳቤ ውስጥ ያላስገባ አይነት አካሄድ ለመከተል የሚደረግ በጣም ላይ ላዩን የሆነና አሁን እንኳን ታየ የተባለው የኢኮኖሚ እድገት ሊያዛልቅ የማይችልበት ሁኔታ ላይ የተመሰረተ ለፕሮፓጋንዳ ትርፍ ብቻ እንዲሆን ተደርጎ የተደረገ ነው መስሎን የሚታይ መሰረታዊ ለውጥ ሊያመጣ የሚችል ተስፋ ሊዘራ የሚችል ህዝቡ፣ ተስፋ ሊያደርግበት የሚችል የተሻለ ዘመን ይመጣል እንደዚህ አይነት ነገር ይህንን እከተለዋለሁ የሚችል አይነት ነገር አላየውበትም። ጠንከር ያሉ ሀሳቦችን ከግራና ቀኝ እያነሳችሁ ነው። አድማጮች የሁለታችሁንም ሀሳብ የተከ እየተከታተሉ ይመስለኛል። ኢህአዴግ በራሱ ግን ችግር አለብኝ ያለበትን የኢትዮጵያው ጠቅላይ ሚኒስትር ሀይለማርያም ደሳለኝ ከተናገሯቸው ድምጾች በጣም ያሳስበናል በሚል አጽንኦት ከሰጡባቸው ከዚህ ቀደም ግን ኢህአዴግ ራሱ ከሚተችባቸው አንድ ጉዳይ ዙሪያ የተናገሩትን ላሰማችሁ። ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው፣ ኦሮሞንም አይወክሉ አማራንም አይወክሉ። በአጭሩ ተቀንጥባ በተወሰደች ድምጽ እንደሰማችሁት አጥፊ የጠባብነትና የትምክህት አመለካከት ያሉትን ነው ያነሱት። ጠቅላይ ሚኒስትር ሀይለ ማርያም ማንንም አይወክሉም ሲሉ የሚጋጩ ሰዎች የግላቸው ጉዳይ መሆኑን ጠቅሰዋል። ሌሎች በርካታ ነገሮችንም አንስተዋል። በሚቀጥለው ፕሮግራም የምትከራከሩበት ነው። አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂክ ጥናቶች ትምህርት ክፍል መምህር፣ አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት በጥናትና ምርምር ስራ የተሰማሩ ከዚህ ቀደም ለረጅም ዓመታት በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ እንግዶቼ፣ ባነሳሁት የመጨረሻ ነጥብ ተመልሰን እንገናኛለን። እግዚአብሔር ይስጥልኝ። ሰዓታችን እየተገባደደ ነው። የተከበራችሁ አድማጮች አጫጭር ማጠቃለያ ዜናዎችን አሰማለሁ። ከአንድ ሳምንት በፊት በሳዑዲ አረቢያ የሐጅ በዓል በተከበረበት ወቅት የህዝብ መጨናነቅ በፈጠረው ትርምስ የተጋረጠው የተረጋግጦው የሞቱት ምዕመናን ቁጥር በወቅቱ ከተገለጸው በላይ እያደገ ነው። የሳውዲ አረቢያ ባለሥልጣናት በአደጋው 769 ሰዎች መሞታቸውን ሲናገሩ አሶሲየትድ ፕሬስ የዜና ወኪል ግን በቅርቡ 999 መድረሳቸውን ዘግቧል። የኢትዮጵያ መንግሥት ባለፈው ዓመት ዳር ሀገራቸው ውስጥ በተቀሰቀሰው የኢቦላ ወረርሽኝ ምክንያት የለቀቁትን የሴራሊዮን ኃይሎች ለመተካት ተጨማሪ ተዋጊ ወታደሮችን ወደ ደቡብ ሶማሊያ የመላክ እቅድ እንዳለው ተዘገበ። የአሜሪካ ድምፅ የሶማልኛው አገልግሎት እንደዘገበው አንድ ሺህ የኢትዮጵያ ወታደሮች ናቸው ወደ ሶማሊያ የሚላኩት። መቼ እንደሚሄዱ ግን እስካሁን የተገለጸ ነገር የለም። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ቴክኒሻኗ ዘይነብ አብዱረህማን ነች። ፕሮግራሙን የመራልን ንጉሡ ታምሬ ነው በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን ኩሌና እኔም ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን ቀጥሎ የትግርኛ ዝግጅት ይቀርባል በእኛ በኩል ሰላም ደህና እደሩ Yo! you.